ከምሽቱ 3 ሰዓት ከ46 ደቂቃ ላይ እንገኛለን። ወደ መጨረሻው መሰናዶው ነው የምናልፈው። ለሳምንታት ሲያነጋግርና የመገናኛ ብዙሀንን ትኩረት ከቆየው የጤናቸው ሁኔታ በኋላ እስካሁን ይፋ ካልተደረገ ሕመማቸው በማገገም ላይ ሳሉ በገጠማቸው ኢንፌክሽን ሳቢያ ከዚህ ዓለም በሞት መለየታቸው ይፋ የተደረገው ጠቅላይ ሚኒስትር አቶ መለስ ዜናዊ አስተዳደር ተተኪ ዕጣና ገጽታ በበኩሉ እያነጋገረ ነው ከ ዘጠና ዘጠኝ በመቶ በላይ የአገሪቱን ፓርላማ የሚቆጣጠረው ፓርቲ ከመሪው ሞት በኋላ ምን አይነት ገንቢ የተሃድሶ ለውጦችን ያካሂድ ይሆን? የቱን ያህልስ አሳታፊ? ወቅታዊ ሁኔታዎች፣ አማራጮችና የአዲሱ መንግስት ፈተናዎች በዝርዝር የሚዳሰሱበት ውይይት ነው። ድረ መለስ ኢትዮጵያ። የውይይቱ ተሳታፊዎች ዶክተር ቆስጠንጢኖስ በርሄ በአዲስ አበባ ዩኒቨርስቲ የድኅረ ምረቃ ትምህርት ፕሮግራም የህብረተሰብ ፖሊሲ ትምህርት መምህር ሲሆኑ ፕሮፌሰር መሳይ ከበደ ደግሞ ዩናይትድ ስቴትስ ኦሃዮ ክፍለ ሀገር የሚገኘው የዴተን ዩኒቨርሲቲ የፍልስፍና መምህር የፕሮግራሙ አዘጋጅና አዋይ አሉላ ከበደ ነው ወደ ውይይት እናልፋለን ከአቶ መለስ ዜና እረፍት በኋላ ዛሬ በአዲስ አበባ ከሚታየው ሁኔታ ነው የምንነሳው ዶክተር ኮንስታንቲኖስ አሁን ያለው ሁኔታ የጠቅላይ ሚኒስትሩ አስከሬን አዲስ አበባ እንደደረሰ በአየር ማረፊያው ጣቢያ በርከት ያለ ሕዝብ ተሰልፎ ነው የጠበቃቸው። እዛም የነበረ የሚቀበለው ሕዝብ ብዙ ነበረ። ይህንን እንግዲህ ከአየር ጣቢያው እስከ ቤተ መንግስት ድረስ ብዙ ሰው በትልቅ ክብርና ሐዘን ነው የተቀበላቸው። አሁን በብሔራዊ ቤተ መንግስት ማለትም በአጼ ሚኒሊክ ቤተ መንግስት አስክሬናቸው አርፎ ሕዝብ እየሄደ ሐዘኑን እየገለጸ ነው ያለው ዲፕሎማቶችም ሌሎችም እየሄዱ ፊርማቸውን እያኖሩና ያሉት ህዝብ ሲሉ ማንኛውም ሰው ሄዶ ማየት የሚችልበት ወይም ሀዘኑን መግለጽ የሚችልበት ነው ወይስ በተለየ ሁኔታ የሚደረግ? አዎ ማንኛውም ሰው መግባት ይችላል። እዛ እንዳውም የህዝቡ ብዛት አስቸጋሪ ስለሆነ መግባት ነው የሚያስቸግረው። ነገር ግን ለማንኛውም ኢትዮጵያዊ ክፍት ነው፣ ለማንኛውም ኢትዮጵያዊ ክፍት ነው ቤተ መንግስቱ። እኔ እንደዚህ አይቼው አላቅም። ከመቼውም ጊዜ ለሁሉም ሰው ክፍት ነው። ሁሉም ሰው ይገባል። ሁሉም ሰው ፊርማውን ያኖራል። ሁሉም ሰው ለቤተሰቡ ሐዘንን ይገልጻል። ስለዚህ ማንኛውም ሰው መግባት ይችላል። እኔ ራሴ ስመለከተው በዛ ባለፈ ቁጥር በብዙ ሺህ የሚቆጠር ህዝብ ሲገባና ሲወጣ ነው የማየው። እንዳውም ስላስቸገረ መግቢያውን አንድ አቅጣጫ መውጫውን አንድ አቅጣጫ አድርጎ ለማስተናገድ እየሞከሩ ነው ያሉት። መልካም ፕሮፌሰር መሳይ እርስ በዚህ በዩናይት ስቴትስ ነው ያሉት እንደ እኔው በርቀት በመገናኛ ብዙሀን ያለውን የመከታተል እድል ነው የሚኖረው ና ባለም አቀፍ የመገናኛ ብዙሀን ከፍተኛ ሽፋን ተሰጥቶታል። ጠቅላይ ሚኒስትር መለስ ዜናዊ በአገር ውስጥም ሆነ በንዑስ አጉራዊ ና አጉራዊ እንቅስቃሴዎች የጎላ ድርሻ ጨምሮ የእርሳቸው ማረፍ ከተለያዩ ሁኔታዎች ጋር መዛመዱ ይበልጥ ትኩረት እንዲሰጠው አድርጓል። እና በዓለም አቀፍ የመገናኛ ብዙሀን የእሳቸውን ሞት ተከትሎ የሚወጡ ዘገባዎችን እንዴት ገመገሟቸው የማገላበጥ የመመልከት እድል ከነበረው? አዎ ልክ ነው። እንግዲህ ሁለት አይነት ነው እንግዲህ ያለው። አንዳንዶቹ በተለይ የኢትዮጵያን ኢኮኖሚ በማሳደግ የኢትዮጵያን ህዝብ ከችግር እና ከደህንነት በማውጣት ትልቅ አስተዋጽኦ አድርገዋል እያሉ የሚጽፉ የሚያወሩ አሉ። በሌላ በኩል ደግሞ የለም በፍፁም አምባገነናዊ መንግስት ነው፣ የኢኮኖሚ እድገት ከዚህ አይደለም የሚሉ አሉ። እንደዚህ እንግዲህ ሁለቱ የተለያዩ አስተያየቶች አንድ የሚስማሙበት ነገር ሊኖር በእርግጥ አምባገነን መንግስት እንደነበር፣ አቶ መለስ በሀይል ሀገሪቷን እንደገዙ፣ በተለይ ተቀናቀኖችን ተቃዋሚዎችን ለማዳከም ብዙ አይነት እርምጃዎች እንደወሰዱ በዚህም አኳያ ዲሞክራሲ መሮችን እንዳላስተናገድ ይገልጻሉ። አንዳንዶቹ የለም ዴሞክራሲ አለመኖሩ ተገኘው የኢኮኖሚ ውጤት አንጻር ስናየው አንጻራዊ ነው፣ ደህንነት ሀገሪቷን ለማውጣት በጣም ጥረዋል፣ በዚህ መመስገን አለባቸው የሚል ነው። ሌላው ግን አይ በኢኮኖሚውም በዴሞክራሲውም ያደረጉት አስተዋጽኦ የለም፣ በአጠቃላይ ኪሳራ ነው የሚሉ አሉ። መልካም ቅይጥ መልክ ያላቸው አስተያየቶች ከተለያዩ አቅጣጫዎች እየወጡ ነው። በዝርዝር እንመለከታቸዋለን። ዶክተር ቆስጠንጢኖስ ደርሶ ልመለስ ነው። ከዜና እረፍታቸው እንሻገር ና በጠቅላላው የኢትዮጵያ ሁኔታ በተለይ ወደፊት በሚያስገዱ ሁኔታዎች ላይ ለመወያየት ቀደም ሲል አንድ ጥያቄ አንስቼ ነበር። ቀደመ ውይይታችን የተገታው ነገር ግን በዚያ ሰዓት ጠቅላይ ሚኒስትር መለስ ዜናዊ በሕይወት እንዳሉ ነው ይታወቅ የነበረው ና ዛሬ ጠቅላይ ሚኒስትሩ በህይወት የሉም። በምትካቸው ምክትል ጠቅላይ ሚኒስትሩ በጊዜያዊነት ተተክተው አገር እያስተዳደሩ መሆኑን የኢትዮጵያ መንግስት አስታውቋል። ይህ ሁኔታ ይህ አዲስ ክስተት የተለወጡ ሁኔታዎችን ይፈጥራል ወደፊት የሚያራምዱ በአገሪቱ ውስጥ የህብረተሰቡን ፍላጎት በማሟላቱም ረገድ ያልተሟሉ እንዲሟሉ የሚጠየቁ በግድፈት የሚነሱትን ለማስተካከል የሚረዳ አጋጣሚ ይፈጥራል ከሚለው የለም በጠበቀ ሁኔታ ቀድሞ የነበሩ በችግር የሚታዩትን ሳይቀር ይዘው የመሄድ አቅጣጫ የመከተል ሁኔታ ሊፈጠር ይችላል እስከሚሉት ድረስ ይዘልቃሉ። እስኪ አሁን ያለውን ሁኔታ በመገምገም እንጀምር። ድህረ ጠቅላይ ሚኒስትር መለስ ዜናዊ ወደፊት ምን አይነት አማራጮች ያሉትንም እናስከትላለን። ዶክተር ቆስጠንጢኖስ እርስዎን ላስቀድም። እኔ እንደማየውና እንደማዳምጠው ከሆነ እዚህ ሀገር አሁን መንግስትም ያወጣቸው መግለጫዎች በምንም ነገር የሚቀየር ነገር እንደሌለና ፓርቲው በቀየሰው መሰረት አንደኛ ሀገሪቷ ባለው የግሮዝ ኤን ትራንስፎርሜሽን ፕላን የሚባለው በእሱ እንደምትቀጥል፣ በሁለተኛ ደረጃ ደግሞ ፓርቲው ያሉትን እስካሁን ድረስ በፓርላማ ውስጥ ባለው የተወካዮች ብዛት የደነገጋቸውን ሕጎች ተከትሎ እንደሚሄድ ነው የማውቀው። ይህንን ስንል ምናልባት ማን ነገር ማገናዘብ የሚገባን ግለሰቦች በስልጣን ላይ በሚቀመጡበት ጊዜ የነሱ ካሪዝማ ወይም ደግሞ አስተያየት፣ የነሱ ሀሳብ የመቀበል ሁኔታ፣ የነሱ ህዝብ የማሰባሰብ እና አማካሪ የማሰባሰብ ሁኔታ ሊቀያየሩ ስለሚችሉ አንዳንድ ነገሮች ሊቀየሩ ይችላሉ። ግን መንግስትም፣ በመግለጫው ደጋግሞ እንደ ተናገረው፣ እሳቸው ካረፉ ጊዜ ጀምሮ ምንም የሚቀየር ነገር የለም በዚሁ እንቀጥላለን የሚል ነገር ነው ሳዳምጥ የነበረው እና እኔ በራሴ የምገምተው ነገር እርግጥ አገሪቱ አሁን ባለችበት የኢኮኖሚ እድገትና ፈጣን የለውጥ ሁኔታ ምናልባትም አዳዲስ ህጎች ቶሎ ቶሎ እየወጡ የድሮቹ ህጎች መተካት ይኖርባቸው ይሆናል። ለምሳሌ የኮሞዲቲ ኤክስቼንጅ የሚባል የኢትዮጵያ ቡና፣ ሰሊጥ የሚሸጥባቸው ተቋም ተቋቁሟል። ከዚህ በፊት ያልነበረ ነገር ነው። ወደፊት የስቶክ ኤክስቼንጅ ተቋቁሞ ገበያውን ሊመራ የሚችል ድርጅት ሊቋቋም ይችላል። በእንደዚህ እንደዚህ አይነት ለውጦች ይኖራሉ የሚል ግምት አለኝ እንጂ በመሰረታዊ በሆኑ የአይዲዮሎጂ ፖሊሲዎች ላይ ለውጥ ይኖራል የሚል ግምት የለኝም። ዶክተር ቆስጠንጢኖስ ወደ ፕሮፌሰር መሳይ ከመሻገሬ በፊት ተከታይ ጥያቄ ላንሳ። መሰረታዊ በሆኑት አሁን ከመጨረሻ ቃሎ እንውሰድና በተለይ በፖለቲካው አቅጣጫ ሊቀየሩ የሚችሉ ሊሻሻሉ የሚችሉ የሚባሉት ከዲሞክራሲ ፣ ሰብአዊ መብት አያያዝ የህብረተሰቡን ህይወት በጠቅላላው ከማሻሻል ውጥረት ከሚታይባቸው የፖለቲካ ሁኔታዎች አንጻር ሊሻሻል የሚችል ነገር የለም፣ ባለበት ይቀጥላል፣ በጀመርነው መንገድ እንቀጥላለን ማለት እንግዲህ፣ ይህንን በሁለት አቅጣጫ መመልከት እንችላለን። በአንድ በኩል በውጭ ዘገባዎች እንደምንመለከተው ከሆነ በሂውማን ራይትስ ዎች፣ በአምነስቲ ኢንተርናሽናልና የተለያዩ የሰብአዊ መብት ተቋማት የሚናገሩትን ነገር በተደጋጋሚ የሚያወጡትን ሪፖርት መንግስት እስካሁን ድረስ ትክክል አይደለም ውሸት ነው ሲል ቆይቷል። ስለዚህ ይህንን ትክክለኝነት ለማረጋገጥም ሆነ መንግስት ይህንን ለመቀበል ካልተቀበለ ድረስ የሰብአዊ መብት ሁኔታ እንዳለ ነው። በሁለተኛ ደረጃ ደግሞ የዲሞክራሲው እድገት እየቀጠለ ነው። የዲሞክራሲ እድገት የሚቀጥልበትም እነሱ ዋብ የሚያደርጓቸው ብዙ አዋጆችና ብዙ የእድገት ምልክቶች ያሳያሉ። ስለዚህ በሁለት አንጻር የምንመለከተው ነው። ከውጭ ሚዲያዎች የምናገኘው እና ከውጭ የሰብአዊ መብት ድርጅቶችና ተቋማት የሚመጣው ሪፖርት እንዳለ ሆኖ መንግስት እነዚህን አልተቀበልኩም እስካለ ድረስ በትክክለኛ መንገድ የሄድኩ ነው የሚለው እና በእኔ ይሄንን የሚቀይርበት መንገድ አይታየኝም። እርግጥ እነዚህን ነገሮች ሪፖርቶቹን ተቀብሎ አይቶ ከገመገመ በኋላ እንዲህ አይነት ለውጦች ያስፈልጉታል የሚል ሁኔታ ለመድረስ እነዚህን ነገር መጀመሪያ መቀበል ያስፈልጋል የሚል ግምት አለኝ። አሁን ግን ከመንግስት ባለስልጣናት በተለያየ ሚዲያ ሀገር ውስጥ በሚነገረው ነገር እንደምመለከተው ከሆነ አንደኛ ሀገሪቱ በትክክለኛ የዲሞክራሲ አቅጣጫ እየተጓዘች ነው፣ ሁለተኛ የእድገት የልማቱ እቅድ እየሰራ ነው ያለው። ለዚህም ዋቢ የሚደረገው በአይኤምኤፍ ና ወርልድ ባንክ የሚረጋገጠው ከስምንት እስከ አስራ አንድ በመቶ የኢኮኖሚ እድገት አለ የሚባለውን ነው እነሱ የሚጠቅሱት። ሌላ በኩል ደግሞ ሀገሪቱ አሁን በአፍሪካ ውስጥ ዋና ቦታውን ይዛ በተደጋጋሚ የአፍሪካ ስብሰባዎች እየተካሄዱ እንዳውም ጠቅላይ ሚኒስትር መለስ ዜናዊ አፍሪካ ውስጥ በኔፓድ በአፍሪካ ሕብረት ዋና ቋሚ መልእክተኛ ሆነው የአፍሪካ መንግስታት ሲያገለግሉ የነበሩበት እንደ ትልቅ ምርታ ስለሚመለከቱት የሚቀየር ነገር አለ ብዬ አላስብም። እንግዲህ ምንድን ነው የአቶ መለስ መሞት፣ እርግጥ ምንም አያመጣም ምንም አያስከትልም የሚለው አነጋገር ግ አይመስለኝም። ምክንያቱም አንደኛ መለስ ብዙን ነገር ስለሚቆጣጠሩ፣ ሁሉን ነገር በሀይል ይዘው ስለነበር የእሳቸው ዛ ለመኖር ማለት አዲስ ሁኔታ ይፈጥራል። ሁለተኛ ደግሞ እሳቸውን ተክቶ ልክ እንደ እሳቸው አገሪቱን በሀይል እና በተማከለ ሁኔታ ለመምራት ጠባይነት ያስፈልጋል። አሁን ያሉት ውስጥ ያሉት ወይም ኪፔሌፍ ውስጡም ያሉት ሰዎች የእሳቸውን ተቀባይነት የሚያገኙ አይመስለኝም።